ጤና ይስጥልን ክቡራትና ክቡራን፣ መቼም እንደ ኢትዮጵያ አይሆንም፣ ግን ከሌላ ሀገር መጠን እዚህ ባህላችንን አስመስለን በደንብ አርገን ማክበራችን ቀላል አይደለም። ሙሉ ዶሮ ሙሉ ዶሮ አበሻው ካልገነጣጠለ ለፋሲካ በተለይ ደስ አይልም። አንዳንዱ የተሰራ ዶሮ ይወስዳል። እኔ እሰራለሁ፣ እየሰራሁ ነው። እንደዚህ መስያለሁ። አንዳንዶቹ ደግሞ ተጋናጣጥሎ ተጋና ጣጥሎ ታጥቦ ይወስዳሉ። አንዳንዶቹ ደግሞ ደሞ ድፉን ወስደው ራሳቸው ይገነጣጠላሉ። ጉዱ ጉዱ እሱ የለም እዚህ አለ። ግን እስናተሰኝ የአመት በዓሉ የሚገዙ ነገሮችን አገኝበታለሁ ወዳልኩበት ቦታ ላይ ነው የመጣት ለመላው የኢትዮጵያ ህዝብ ውድ ወገኖቼ መልካም በዓል እንዲሆንላቸው ለናዝሬት ከተማ ነዋሪዎች በተለይ በተለይ ለ09። ትንሿ ስራ ነው፣ ምግብ ወዳለበት መሄድ ነው። ከኤርትራ ነው የመጣሁኝ። እንግዲህ በአሉ ጥሩ ነው። አገር ቤት ቢሆን ቄጤማ ወይ ሽታ ወይ የበቆዳ ሚል ምናምን እንሰማለን፣ በግም ምናምን። እዚህ ምንም የለም። ሁሉም ወደ ስራ ነው የሚሮጠው። ለንደንማ የለም ማለት ህዝብ ብዛትም ስታዩ ትንሽ ነ እዚህ ሰዓት የበቆዳ ምናምን ሲደሳይ ደስ ይላል። ቄጤማ ምናምን ደስ ይላል። ኩበት ምናምን ኮባ ተሸክመን ምናምን ደስ ይላል። የዋሽንግተን ዲሲ አካባቢ ኢትዮጵያውያንና ትውልደ ኢትዮጵያ ነዋሪዎች ናቸው በዓል እንዴት እንደሚያከብሩ ያጫውቱናል። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ አብረን እናመሻለን። ግንቦት 7 2008 ዓ ም እሁድ፣ አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ለዜናው ቴክኒሽያኑ ጀስቲን ትዋይት በስቱዲዮ መሳሪያዎች ላይ ይገኛል። አንድ አጥፍቶ ጠፊ ዛሬ የመን ውስጥ ባደረሰው ፍንዳታ ቢያንስ የሃያ አምስት ሰው ህይወት አጥፍቷል። በሌሎች 60 ሰዎች ላይ ደግሞ የአካል ጉዳት አድርሷል። አጥፍቶ ጠፊው ፍንዳታውን ያደረሰው ደቡብ ምስራቅ የመን ውስጥ በምትገኘው የወደብ ከተማ መካል አቅራቢያ በሚገኝ የፖሊስ ምልመላ ማዕከል ላይ በተሰለፉ ሰዎች መካከል እንደቆመ እንደሆነ ታውቋል። እስላማዊ መንግስት ቡድን ለጥቃቱ ኃላፊነት ወስዷል። የከትናንት በስቲያው ሐሙስም በአንድ የባህር ኃይል መደብ ላይ አይሲል አደጋ ጥሎ አስር ወታደሮችን ገድሏል፣ አስራ አምስት አቁስሏል። ማካላ የመን ውስጥ የአልቃይዳ ጠንካራ ይዞታ ሆና የቆየች ከተማ ነች። እንግዲህ በአንድ ሳምንት ውስጥ ለሁለተኛ ጊዜ ጥቃት አደረስኩ ማለቱ ነው አይሲል። አለም አቀፍ እውቅና ያለው የመንግስቱ ኃይሎች ከተማይቱን ለአንድ ዓመታት ያህል ተቆጣጥረዋት ከቆዩት የአልቃይዳ ተዋጊዎች ቀምተው የያዙት ባለፈው ወር ነው። በኢራቅ መንግስት በሚንቀሳቀሰው ከባግዳድ በስተሰሜን በሚገኘው የጋዝ ምርት ተቋም ላይ ዛሬ ለደረሰውና 11 ሰው ለተገደለበት የአጥፍቶ ጠፊ ቦምብ ጥቃት አይሲል ኃላፊነት ወስዷል። በጥቃቱ ሌሎች 21 ሰዎች ቆስለዋል። ዛሬ ከማለዳው 12 ሰዓት ሲሆን አንድ አጥፍቶ ጠፊ በጋዝ ማውጫው ተቋም ላይ ደጅ ላይ መኪና ካፈነዳ በኋላ ስድስት ታጣቂዎችን ያሳፈረች ሚኒቫን ወደ ተቋሙ መዝለቋንና ለአንድ ሰዓት ያህል ውጊያ መካሄዱ ታውቋል። በተኩስ ልውውጡ መካከል ታጣቂዎቹ ሶስት የጋዝ ማከማቻ ኮንቴይነሮችን ካቃጠሉ በኋላ የመንግስቱ ወታደሮች ሁኔታውን ሙሉ በሙሉ መቆጣጠራቸው ተነግሯል። ጥቃቱን ያደረሱት የከሊፋው መንግስት ወታደሮች ናቸው ሲል ለአይሲል የሚሰራው አማቅ የሚባል የዜና አገልግሎት ዘግቧል። በሶሪያ መንግስትና በተቃዋሚዎቹ መካከል የተደረሰው በጸብ ያለመፈላለግ ወይም ባላንጣነትን የማቆም ስምምነት እንዲጠናከር ሳዑዲ አረቢያ ድጋፍ እንድትሰጥ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ዛሬ ጠየቁ። ከፊታችን ባለው ሳምንት ውስጥ በአካባቢው የቀውስ ሁኔታ ላይ ስፋት ያለው ድርድር ይከፈታል ተብሎ እየተጠበቀ ነው። ሳዑዲ አረቢያ የሶሪያን ፕሬዚደንት ባሻር አል አሳድን ለመጣል የሚፋለሙትን ተቃዋሚዎች የምትረዳ ሲሆን እጅግ በሰሉ የምትረዳ ሲሆን ተጠብቆ ያለውን ያለመታኮስ ስምምነት ለማጠናከር የሳውዲ ንጉሥ ሳልማን እንዲረዱ ነው ኬሪ ዛሬ በቤተ መንግሥታቸው አግኝተው የጠየቋቸው። ኬሪ ከጣሊያኗ አቻቸው ፓውሎ ጀንቲሎኒ ጋር ለሚመሩት ለአዲሱ የሊቢያ መንግስት ድጋፍ መስጠት የሚቻልባቸውን መንገዶች ለሚመክረው ጉባኤ ማምሻውን ወደ ኦስትሪያ ዋና ከተማ ቪየና በረዋል። የዓለም የከርሰ ምድር ዘይት ዋጋ መውደቅ የሳዑዲ አረቢያ የምጣኔ ሀብት አቅምና የተበዳሪነት መታመን ጣሪያ ዝቅ እንዲል ያደረገው መሆኑ ተገለጸ። ሙዲስ የሚባለው የመዋለ ነዋይ አፍሳሾች አገልግሎትና የአቅም ደረጃ መዳቢ ተቋም ባወጣው መግለጫ የሳዑዲ አረቢያ የብድር ገጽታ ማሽቆልቆሉን ጠቁመዋል። አዝጋሚ እድገት፣ ከፍተኛ የብድር ጫና፣ የምጣኔ ሀብቱን መያዝ የሚችሉ የሀገር ውስጥና የውጭ መጠባበቂያዎች መጠን አነስተኛነት ሀገሪቱን ምናልባት ወደፊት ለሚከተሉ ነውጦች ሳያጋልጣት እንደማይቀሩ ሙዲስ መግለጫ አሳስበዋል። ሳዑዲ አረቢያ ምጣኔ ሀብቷን ወደ ዘርፈ ብዙነትና መልከ ብዙነት ለመለወጥ በቅርቡ ማሳወቋ ምናልባት ጥቂት እንድታንሰራራ ሊያደርጋት እንደሚችል ሙዲስ አመልክቷል። የአማንና የባህሬንን የተበዳሪነት አቅም ደረጃ ዝቅ እንደሚያደርግም ይኸው የሀገሮች ምጣኔ ሀብት አቅም መዳቢ ድርጅት አመልክቶ የሌሎቹ ዘይት አምራች ሀገሮች ደረጃ ለጊዜው ባይወርድም፣ አጠቃላይ አዝማሚያው ግን በአካባቢው ያለው አሉታዊ መሆኑን አመልክቷል። የዩናይትድ ስቴትስ የመከላከያ መስሪያ ቤት ባወጣው ዓመታዊ ሪፖርት ስለ ቻይና ወታደራዊ እንቅስቃሴ ያሰፈረው ቃል ባሰፈረው ቃል መከፋቱን የቻይና መከላከያ ሚኒስቴር አስታወቀ። ሪፖርቱ የቻይናን ወታደራዊ ገጽታ በትክክል የሚያሳይ አይደለም ብሏል የመከላከያ ሚኒስቴር። የዩናይትድ ስቴትስ መከላከያ መስሪያ ቤት ፔንታገን ለተወካዮች ምክር ቤቱ ከትናንት በስቲያ ዓርብ ባስገባው ሪፖርት ቻይና የይገባኛል ውዝግብ በበረታባቸው ደሴቶች ዙሪያ የጦር መሳሪያ አቅሟን እያበረታች መሆኑን እና ይህ ሁኔታም ወደ ወታደራዊ ግጭት ሊያመራ እንደሚችል አሳስበዋል። የቻይና ጦር ባለፈው 2015 ዓ ም ያደረገው እንቅስቃሴ በፔንታገን ሪፖርት የተገለጸበት ሁኔታ የቻይናን ወታደራዊ ፖሊሲን ሆን ብሎ ያዛባ ነው ሲሉ የመከላከያ ሚኒስቴሩ ቃል አቀባይ ያንግ ዩጁን ትናንት አስታውቀዋል። በርካታ የአካባቢው ሀገሮች የይገባኛል ጥያቄ የሚያነሱበት የቢጫ ባህር አካባቢ በዓመት የአምስት ትሪሊዮን ዶላር ንግድ ያለው ንግድ ለማካሄድ ትልልፍ የሚካሄድበት ስፍራ ነው። ለቀሪ ዝግጅቶች አብራችሁን እስከ ምሽቱ አራት ሰዓት ቆዩ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ግንቦት 7 2008 ዓ ም ምሽት ፕሮግራም ነው። የመረጃና መገናኛ ቴክኖሎጂ የዋሽንግተንና የአፕል ኩባንያ ሰጣ ገባ፣ የእርሶ ስጋቶችና የጥንቃቄ ምክሮች፣ ሰው እንዲያይብህ ማትፈልገውን ነገር አታድርግ ነው የሚለው ባለሙያዎችን ጋብዘናል። ወደ መጀመሪያው ዝግጅታችን እንለፍ። በአየር ንብረት መለዋወጥ ምክንያት እየተቀባበሉ የሚከሰቱት ድርቅና የጎርፍ አደጋዎች የበርካታ ሰዎችን ሕይወት አደጋ ላይ የጣሉበት ዓመት ሆኗል 2008 በድርቅና ዝናብ እጥረት የተነሳ 10 ነጥብ 2 ሚሊዮን ሰው ለዕለት ደራሽ ምግብ እርዳታ ፈላጊነት ሲጋለጥ ሰሞናቱን በስድስት ክልሎች ውስጥ በደረሱ የጎርፍ አደጋዎች እስካሁን ወደ መቶ የሚጠጋ ሰው መሞቱን የኢትዮጵያ መንግሥት አስታውቋል በርካቶች ጉዳት ደርሶባቸዋል አስሮች ሺዎች ተፈናቅለዋል። በዛሬው ዝግጅት ባለፈው ወር ውስጥ የተከሰቱ የጎርፍ አደጋዎችን፣ ጉዳቱ የደረሰባቸውን ማኅበረሰቦች ድምፆችና በመንግሥትና መንግሥታዊ ያልሆኑ ድርጅቶች የተያዙ የነፍስ አድንና የአደጋ መከላከል እንዲሁም የመረጃ ልውውጥ ሥራዎችን እንመለከታለን። ጽዮን ግርማ ሁሉንም ትዳስሳለች። በኢሊኖ ምክንያት በተከሰተ ድርቅና በተከታታይ በቂ ዝናብ አለመዝነቡን ተከትሎ በኢትዮጵያ ከ10 ነጥብ 2 ሚሊዮን ዜጎች በላይ በድርቅ ምክንያት ለተረጅነት ተጋልጠዋል። የድርቅ ወራቱ እንዳለፈ ደግሞ በሀገሪቱ እየጣለ ባለው ከባድ ዝናብ ምክንያት ሰሞኑን በተከሰተ የጎርፍ መጥለቅለቅና የመሬት መደርመስ ይህ ዘገባ እስከተጠናከረበት እስከ አርብ ግንቦት አምስት ቀን በአጠቃላይ የ92 ሰው ህይወት ጠፍቷል። 86000 ሰው ከቀው ተፈናቅሏል። ከዚህ በኋላም ወደ አራት መቶ ሺህ ሰው ሊፈናቀል እንደሚችል እየተነገረ ነው። በአፋር ክልል በጣለው በረዶ የቀላቀለ ዝናብ አምስት ሰው በጅግጅጋ ከተማ በደረሰ ድንገተኛ የጎርፍ አደጋ ደግሞ የ23 ሰው ህይወት መቅጠፉ ለአደጋው መከሰት የመጀመሪያው ነበር። በድሬዳዋ ከተማና በአጎራባች ምስራቅ ሐረርጌ ከተሞች በዘነበ ዝናብ በደረሰ የጎርፍ አደጋ ሶስት ሰው መሞቱንና ሁለት ሰው መቁሰሉ ደግሞ በከተሞች ላይ የሰው ህይወት የቀጠፈ የጎርፍ አደጋ ነበር። የብሔራዊ አደጋ ስጋት አመራር ኮሚሽን አቶ ምትኩ ካሳ አደጋው በስድስት ክልሎችና በሁለት ከተሞች የተከሰተ እንደሆነ ይናገራሉ። ጉዳት የደረሰባቸው አካባቢዎች በከተማ ደረጃ ስናይ ጅጅጋ ከተማና ብሄራ ከተማ ናቸው ውጣ ብሎ ደግሞ ዞን እና በወረዳ ደረጃ በምንመለከትበት ሰዓት በአፋር ክልል አሚባራ፣ ገዋኔ፣ ቴሩ እና መጋሌ የሚባሉ አካባቢዎች ናቸው። ወደ ደቡብ ብሔሮች፣ ብሔረሰቦች እና ሕዝቦች ክልል ስንሄድ የሀዲያ ዞን ሻሸጎ አካባቢ፣ ስልጤ ዞን፣ ወላይታ ዞን እና የሀላባ ልዩ ወረዳ ናቸው። ሲዳማ ዞን ጋር ስንመጣ እና ቦሪቻ እና ሎካ አባያ እና ሀዋሳ ዙሪያ ወረዳዎች ናቸው በዋናነት በጎርፍ አደጋው ተጠቂ የሆኑት በእነዚህ ቦታዎች በደረሰ የጎርፍ አደጋም የሰው ጠፍቷል። በጎርፍ ከተወሰዱ ዜጎች በተጨማሪም በወላይታ ዞን የሚኖርበት ቤት ላያቸው ላይ ተደርምሶባቸው በናዳ ተወስደው ህይወታቸውን ያጡም በርካታ ናቸው። በዚህ አካባቢ መሬቱ ከተደረመሰ ከሁለት ቀናት በኋላ ከናዳው ውስጥ አንድ የሁለት አመት ታዳጊም በህይወት ተገኝቷል። እስካሁን በተከሰተው የጎርፍ አደጋ በወላይታ ዞን የጠፋው የ39 ሰዎች ህይወት ትልቁን ቁጥር እንደሚይዝም አቶ ምትኩ ነግረውኛል። የወላይታ ዞን ፖሊስ መምሪያ ረዳት ኮሚሽነር አለማየሁ ማሞ ከእነዚህ 39 ተቋማቾች ውስጥ ነብሰ ጡርና የአራት አመት ህጻን ልጅ ጭምር እንዳለበት ይናገራሉ። በጣም ህጻናት የአራት አምስት አመት ልጆች ጭምር አሉ። እንግዲህ አንድ ቤተሰብ እንዳለ እየሞተ ባለበት ህጻናትን ጭምር የሞቱበት ሁኔታ ነው ያለው። የብሔራዊ አደጋ ስጋት አመራር ኮሚሽን አቶ ምትኩ በበኩላቸው በወላይታ ዞን የሞቱትን ሰላሳ ዘጠኝ ሰዎች ጨምሮ በአጠቃላይ ዘጠና ሁለት ሰው መሞቱን ይናገራሉ። አቶ ምትኩ እንደሚሉት ጎርፉ በሰው ሕይወት ላይ ካደረሰው አደጋ በተጨማሪ ንብረት፣ ማሳ ላይ ያለ ሰብል፣ እቤት ውስጥ ያለ እህልና በእንስሳት ላይ የደረሰ ጉዳት ስላለ በአጠቃላይ የደረሰውን ጉዳት ለማጥናት ከክልልና ከፌዴራል ኮሚቴ ተቋቁሞ ጥናት እየተደረገ እንደሆኑ ተናግረዋል። ነገር ግን እስከዛው ድረስ በደረሳቸው ሪፖርት መሰረት ከፍተኛ ማሳ የወደመበት አካባቢ ያሉትን አስረድተዋል። አጠቃላይ በጎርፍ አደጋው የተከሰተውን ጉዳት ለማጥናት በባለሙያዎች ቡድን ተሰማርቶ በየክልሉ እያጠና ነው የሚገኘው። ይሄ እንደጠናቀቀ ይፋ የምናደረጉ ይሆናል። እስካሁን ባለ ወደ ሰማንያ ስድስት ሺ ሰው ሚሆን ከአካባቢው ተፈናቅሏል በጎርፍ አደጋው ምክንያት። ስለዚህ አንደኛው እዚህ ጋር እንደ ምሳሌ ማንሳት ብንችል በምዕራብ ምዕራብ ሐረርጌ በጎባ ቆርቻ ወረዳ ስምንት ቀበሌዎች በሀያ ስድስት ስምንት ሚያዝያ ላይ ማለት ነው በዘነበው ዝናብ አንድ ሺህ አንድ መቶ ሰላሳ ስምንት ነጥብ አምስት ሄክታር የተጎዳ መሆኑን የሚያሳየው። እንደዚሁም የበልግ እህል በተመለከተ አንድ ሺህ ሁለት መቶ ሰላሳ ሁለት ሄክታር ላይ የተዘራ እንደ ተበላሸ ነው የሚያሳየው። ስለዚህ ያስላለ ከ ከአንድ ሺህ ሄክታር በላይ ጉዳት ደረሰበት ከአንድ ወረዳ አካባቢ ትልቅ ፓስ ተብሎ የሚወሰን ነው። አቶ ምትኩ ካሳ ጎርፉ ከማጋጠሙ በፊት ከፍተኛ ጥንቃቄ በመደረጉ ምክንያት የሟቾች ቁጥር መቀነሱን ይናገራሉ። አደጋው ካጋጠመን በኋላ ሰዎችን ከሞት አደጋ ለመታደግ ጥረት እንደሚደረግም ገልጸዋል። ለዚህም በአፋር ክልል አሚባራ አካባቢ፣ ቴሩ በደረሰው የጎርፍ መጥለቅለቅ በውሃ የተከበቡ ሰዎችን ለማትረፍ በሄሊኮፕተር ጭምር ተጠቅመው እርዳታ መስጠታቸውን ተናግረዋል ሲያደርጋቸው ንብረታቸውን ላጡ ተፈናቃዮችን መልሶ ለማቋቋም እርዳታ እንደሚሰጥ ጭምርም ገልጸዋል። አንደኛ ከቤት መስራት ጋር ተያይዞ የክልል መንግስት ቁሳቁስ ያቀርባል። የፌዴራል የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ከክልሉ ጋር በመሆን ምርት እስከሚያመርቱ ድረስ እርዳታ ያቀርባል። ከዛ ባሻገር ለጊዜያዊ መጠለም የሆነው ፕላስቲክ ሺት፣ ብርድ ልብስ እና ቤት መገልገያ ቁሳቁሶች ይቀርባሉ። ስለዚህ ሊጠፋባቸው የሚችለው ምንድን ነው? መጀመሪያ የነበራቸው ንብረትና በቀጣይነት ቤት ውስጥ ያለ እህል ካለ እና ገንዘብ ካለ ይሄ ነው እንጂ እንደዚሁ ጉዳት ደርሶባቸው የሚተዋ አይደሉም። የመልሶ ማቋቋም ስራ አንዱ የ የአደጋ ስጋት ስራ አመራር አካል ነው። ሪሃቢሊቴሽን የምንለው በቀጣይ ከኤሊኖ ተቃራኒ የሆነው ለሚና እየተከሰተ በመሆኑ እስከ ጥቅምት ድረስ ከፍተኛ ዝናብ እንደሚኖርም ገልጸዋል። በዚህ አደጋ እስከ አራት መቶ ሺህ ሰው ከቀዬው ሊፈናቀል እንዲሁም ከፍተኛ የጎርፍ አደጋ ይኖራል የሚል ስጋት እንዳላቸውም ገልጸዋል። ስጋት ባለባቸው አካባቢዎች በወንዝ ዳር የሚኖሩ ነዋሪዎችን ከቦታቸው አስቀድመው እንዲነሱ እንደሚደረግም ጠቁመዋል። ከአዲስ አበባ 131 ኪሎ ሜትር ርቀት ላይ በሚገኘው መቂ አካባቢ ባሉ የእርሻ ቦታዎች ቦታውን ስቶ የገባ ጎርፍ እርሻቸውን በሙሉ ከጥቅም ውጭ እንዳደረገባቸው የአካባቢው ገበሬዎች ይናገራሉ። እንዲህ ያለ የጎርፍ አደጋ ቀደም ብሎ ተከስቶ ያውቅ ስለነበረም ቦታው በአፈር እንዲገደብ አስቀድመው ጠይቀው ሰሚ ያለማግኘታቸውን ይገልጻሉ። በእርሻ ስራ በተለይ አትክልትና ፍራፍሬ አምራችነት የሚታወቀው መቂ ከተማና አካባቢዋ ባሉ የእርሻ ቦታዎች በእርሻ ስራ ላይ የተሰማሩ ገበሬዎች ሰሞኑን እየዘነበ ባለው ዝናብ ከሌላ ቦታ አቋርጦ የሚመጣ ወንዝ መንገድ ሰብሮ ወደ እነርሱ የእርሻ ስራ እየገባ ያመረቱትን ምርት በሙሉ ይዞባቸው እንደሄደም ይናገራሉ። የቤተሰብ አስተዳዳሪ መሆናቸውን የሚናገሩት በመቂ ከተማ ነዋሪ የሆኑት አቶ ሮባ ኮርጂ በመቂ ግሪታ በተባለ ቦታ የእርሻ ቦታ እንዳላቸው፣ አደጋው በተደጋጋሚ የሚደርስ በመሆኑ በአፈር ግድብ እንዲሰራላቸው ጠይቀው ባለመሰራቱ የሰሞኑ ዝናብ እርሻቸውን እንዳጠፋባቸው ይናገራሉ። ዘበናዊ ቃራ አለኝ ቃራው ቢያንስ ወደ ሶስት ቀርጥ ይሰጣለሁ ብል ወደ አራት መቶ ሺ የሚሰጠውም አጠፋብኝ። ፓፓዬ ወደ አራት ቀርጥ ከአገልግሎት ውጭ ያደረገ ፓፓዬ አንድ ሄክታር ማለት ነው። ከአገልግሎት ተኝቶበት እንዳለ ጦልጎ፣ አሁን ሁሉም ያው አዝኖ ፓፓዎቹ በቃንትም ብለዋል። በግል የቤተሰብ ኃላፊነት አለብኝ ነ ያው ይ ስራ ስንሰራ እኔ አሁን ምንም ብር የለኝም። በጀመራ ተበድሬ ነው ባና ምን የሚባለው ነገር አለ በኦሮሚያ ዋልኮ የሚባል ነገር ተበ ተደብረን በተለያየ ቦታ ብር ተበድሬ ነው ስራ የሰራሁት። ይህንን ስሰራ እኔ አሁን ውጤታማ እሆናለሁ ብዬ ያሰብኩት ገንዘቡን በብድር ሲወስዱ ውጤታማ ስራ ሰርተው ቤተሰቦቻቸውን ለመለወጥ በማሰብ እንደሆነ የሚናገሩት አቶ ሮባ አፈሩ በቀላሉ ተሞልቶ ቢገደብ ኖሮ እርሳቸውን ጨምሮ ሌሎች ገበሬዎችም ለኪሳራ ሊጋለጡ አይችሉ እንደነበር ይገልጻሉ። በዛው አካባቢ ነዋሪ እንደሆነና በግብርና ስራ እንደሚተዳደር የገለጸልን አቶ ካሳዬ ነጎ እርሱም የቤተሰብ አስተዳዳሪ መሆኑን ገልጾ ወደ 147 ሺ ብር ወጪ ያወጣበት እርሻ ጠራርጎ እንደተወሰደበት ይገልጻል። እዛ ቦታ ከአንድ መቶ በላይ ገበሬዎች እርሻ መውደሙንም ይናገራል። ግን ማድረግ ያለባቸውን ነገር መጀመሪያ ቢያደርጉ ኖሮ ይህ ሁሉ ነገር ንብረትም አይጠፋም ነበረ። ማንኛውም ሰው የሚመለከተው አካል ቢያየውና ቢገደብ። ምክንያቱም አንዴ ጠፍቷል፣ በቃ ምንም ማድረግ አይቻልም። ግን ታይቶ ወዲያው አሁንም መገደል ይችላል። ንብረት እየጠፋ ነው። ምክንያቱም አሁን ሀገራችን ላይ የተለያየበት ቦታ ድርቅ እየተከሰተ ነው። ገበሬው ቢያንስ ይሄ ውሃ ደግሞ የሚገርምሽ ቢያንስ ስድስት ወር ሰባት ወር ይቆያል። እስኪ ደርቅ ገበሬ ሙሉ እኔ ነው የሚዘራው። አሁን አንዳንድ ቦታዎች ላይ የተወሰነ በሞተር በሆነ በሆነ ነገር በጣም ድጋሜ እንሰራለን እያሉ ውሃ እያወጡ ነው። ድጋሜ ገባ ነው። ስለዚህ ሰው ደግሞ ያለውን አቅም አሟጠው እየሰራ ነው ያለው። ግማሹ ተስፋ ቆርጧል። አንዳንዴ ደግሞ በቃ ኢትዮጵያዊነት መሆኔንም ደግሞ አሁን አሁን እያስጠላኝ ነው። በቃ ያሳዝናል። እንደዚህ አይነት ነገር ሲደረግ ቢያንስ መረዳዳት መቻል አለብን። እኛ ኢትዮጵያዊነን ግን ሁሉም ሰው እንደዚህ እያየ ዝም ሲል ሰው የአቅሙን ያህል በቃ ሰርቶ ካልቻለ በቃ አልቻልኩም ማለት ነው። መሰራት እየተቻለ ግን ሳይሰራ ሲቀርና እንደዚህ ብዙ ንብረት ሲበላሽ፣ ብዙ ነገር ሲጠፋ ሳይ እኔ በጣም ነው ያዘንኩት። ገበሬዎቹ ያነሱትን ቅሬታ ይዤ የመቂ ከተማ አስተዳደር ምክትል ኃላፊ አቶ ቦንሳ ስለ ጉዳዩ አስተያየት እንዲሰጡ ጠይቄያቸው ነበር። አደጋው በተፈጥሮ የመጣና በከፍተኛ የውሃ ሙሌት ድንገት የተፈጠረ እንደሆነ ገልጸዋል። እንደዚህ አይነት ክስተት በተለያዩ በድሮ ከሀያና አስራ ምናምን ማሳሰት በፊት የተከሰቱ ነው። ከዚህ በፊት ደግሞ እንደዚህ አይነት ችግር በሰማናያዎቹ ቤት ተከስቶ ነበር። ተከድበዋል እንዲሰብሩ ማአቅም ይሄ ደግሞ ይከሰታል ብሎ አካል አካልለም ሆንም ግን ምጠንቀቅ እንዳለና ሀገሩ ማሳውን አካባቢውን እንዲጠብቅ ሰውና እንስሳት ላይ ጉዳት እንዳይደርስ ሜትሮሎጂ የሀገሪቷ ሜትሮሎጂ አስቀድሞ ተናግረዋል። እኛም ይህን አሳዝረው ገበሬዎቹ እስካሁን የደረሰው አደጋ እንዳለፈና ከዚህ በኋላ ላለው ጥበቃ እንዲደረግላቸው ቢያንስ የዘር መግዣ እርዳታ እንኳን እንዲሰጣቸው መጠየቃቸውን በመግለጽ ቦታውን በአፈር ገድቦ መከላከል ከተቻለ ለምን እንዳልተደረገ በመጥቀስ ስለተነሳላቸው ጥያቄ ምላሽ ሳይሰጡ ስልኩ ተቋርጧል። ስልኩን ደጋግመን ብሞክረውም መልሰን ልናገኛቸው ሳንችል ቀርተናል። በተያያዘም በኢትዮጵያ የተለያዩ ክፍሎች እየዘነበ ያለው ዝናብ በመሰረተ ልማት ላይም አደጋ እያደረሰ መሆኑ እየተነገረ ነው። ዝናብ ሲዘንብ ለምን መንገዶች በጎርፍ ይዘጋጋሉ? ለምንስ ይሰነጠቃሉ? መንገዶቹ ሲሰሩ ለምን አስቀድሞ የጎርፍ ሁኔታ ከግምት ውስጥ አይገባም? ለኢትዮጵያ መንገዶች ባለስልጣን ህዝብ ግንኙነት ኃላፊ አቶ ሳምሶን ወንድሙ ያቀረብኩላቸው ጥያቄ ነው። በሁለት ከፍለን ማየት እንችላለን። በዋነኛነት አሁን እየደረሰ ያለው እየደረሰ ያለው ጎርፍ መጠን ከሚጠበቀው በላይ ነው። መንገዶቹ ያስተናግዱታል ተብሎ ከሚጠበቀው ወይ የውሃ መተላለፊያ ቱቦዎቹ ያስተላልፉታል ተብሎ ከሚጠበቀው ጎርፍ መጠን እየጨመረ ነው። ያ በመሆኑ ምክንያት ነው መንገዶቹ ወይም የውሃ መተላለፊያ ቱቦዎቹ ያለውን የውሃ መጠን ማስተናገድ ያልቻሉት። እንግዲህ መንገዱ ግንባታ ሲከናወን አስቀድሞ ዲዛይን የሚሰራው በመስመሩ ላይ በአካባቢ ያለውን የዝናብ መጠን የጎርፍ መጠን መሰረት በማድረግ ነው የውሃ መተላለፊያ ቱቦዎቹ የሚሰሩት። ያም ባገናዘበ መንገድ የተሰሩ ናቸው። ጊዜውና ወቅቱን ጠብቆ ያለውን የዝናብ መጠን ማስተናገድ ይችላሉ። አልፎ አልፎ ግን ከአቅም በላይ የሆነ ጎርፍ ሊከሰት ይችላል ነው አሁንም እየተከሰተም ያለው አንድ ወቅቱን ያልጠበቀ ነው ከፍተኛ ዝናብ ነው። ከዛም ባለፈ ጎርፉም እጅግ ከፍተኛ ነው። መንገዶቹ ሊያስተናግዱት ከሚችሉት በላይ ከዚህ አንጻር ነው እነዚህ ችግሮች የሚከሰቱት እንጂ አንድ መንገድ በመስመሩ ላይ ያለውን ትራፊክ ፍሰት ሊያስተናግድ እንዲችል በአካባቢ ያለውን የዝናብ መጠንና የውሃ ፍሰት መጠን ሊያስተናግድ በሚችል መልኩ ነው አስቀድመው የሚሰራው። አልፎ አልፎ ግን ያው በተወሰነ ምክንያት በዲዛይን ተገቢ ትኩረት ሳይሰጥ አልፎ አልፎ እነዚህ ችግሮች አይከሰቱም ማለት አይደለም። ያንን ትምህርት የሚወሰንበት ማስተካከያ የሚደረግበት ነው። አልፎ አልፎ በከተማዎችም በከተማ ውጭም ባሉ መንገዶች ላይ የውሃ ችግር የሚከሰትበት ሁኔታ ውስጥ ሊኖሩ ይችላሉ። በምዕራብ አርሲ አካባቢ የጣለው ዝናብ አስራ ስምንት ሜትር ያህል ርዝመት ያለው የመሬት መሰንጠቅ አደጋ አድርሷል። እንደዚሁም በድሬዷ መግቢያ ላይ ትልቅ አስፓልት መሀል ለመል መሰንጠቅ አድርሷል። ምን ያህል ወጪ ያስወጣሉ እነዚህ መንገዶች ተመልሰው በሚገነቡበት ጊዜ አሁ ምናልባት እንግዲህ አሁን ዚህ ከሻሸመኔ አላባ ያለውን መንገድ በምንወስዱበት ጊዜ ከዚህ አሁን አስራ ስምንት ሜትር ታችና ወደ ሶስት ሜትር የተባለ አሁን ምናልባትም እስከ መቶ ሜትር ስፋቱ የጉድጓዱ ጥልቀትም እስከ ሰላሳ ሜትር የሚደርስ ነው። ይሄ መንገድ ግን ከዲዛይን ችግር ጋር የሚያያዝ አይደለም። መንገዱ ራሱ ከተሰራ ረዘም ያለ ጊዜ ያስቆጠረ ነው። እስካሁን እንግዲህ ተገቢውን አገልግሎት ሲሰጥ የቆየ ነው። ጥገና ሲከናወንለት የቆየ ነው። ይህ መንገዱ ከተሰራ ከአስርም አመት በላይ ነው። እንግዲህ ይህን ችግር ለመቅረስ እንዲቻል አሁን የጥገና ስራ ይከናወናል ምናልባት ወጪውም በሚሰጠው የጥገና አይነትና የግንባታ አይነት የሚወሰን ነው የሚሆነው ምናልባት እንግዲህ ለግምት ያህል ከሆነ ዋና ዋና መንገዶችን በምሰራ አስር ሚሊየን ብር በላይ በኪሎ ሜትር የሚጠየቅበት ሁኔታዎች አሉ እንግዲህ አቶ ሳምሶን አሁን በግምት ከአስር ሚሊየን ብር በላይ በኪሎ ሜትር የሚያስወጣ ከሆነ ከአንድ ኪሎ ሜትር አስፋልት ኮንክሪት መንገዶች ለመገንባት ለመገንባት ከዛ የሚጠይቁበት ሁኔታዎች አሉ እንግዲህ እስከ መቶ መቼ ሜትር ድረስ ድረስ በምሳሌነት ግምቱን ያስቀመጡልኝ። እንደዚህ ከሆነ ዝናብ ሊመጣ ይችላል በሚል ግምት እነዚህ መንገዶች ለምንድን ነው የማይሰሩት? ዝናብ በዘነበ ቁጥር መንገዶች በተለያየ ቦታ ላይ የሚፈረከሱት ለምንድን ነው? በዲዛይን ወቅት በአካባቢ ያለው የዝናብ ፍሰት ምናልባትም ከአስራ አመት ሀያ አመት በፊት ጀምሮ ያለው ይጠናል። ምን ያህል በዛ መስመር ላይ ያለው የውሃ ፍሰት የሚለው ወደ ግምት ውስጥ ይገባል። ከዛም ባለፈ ደግሞ በቀጣይ ደግሞ አመታት አስር ሀያ አመታት ደግሞ የውሃው መጠን ምን ያህል ሊጨምር ይችላል የሚለውም ግምት ይወሰዳል። በዛ መልክ ነው የውሃ ትቦቹም መንገዱም የሚጠባው ካለ በለዛ የውሃ መፋሰሻ ከፍተኛ የውሃ መጠን በሌለበት ሁኔታ ትላልቅ የውሃ መፋሰሻ ትቦቹ መስራት እሱም በራሱ ይሰራል። ስለዚህ አንድን መንገድም ሲሰራ በመስመሩ ላይ ምን ያህል ትራፊክ ፍሰት ያስተናግዳል ያለውን የትራፊክ ፍሰት በቀጣይ ደግሞ በምን መልኩ ትራፊክ ፍሰቱ ሊጨምር ይችላል የሚለውን ከግ በማስገባት ነው። አቶ ሳምሶን ወንድሙንና ለዚህ ዘገባ ቃለ ምልልስ የሰጡኝን በሙሉ አመሰግናለሁ። ወደ ተከታዩ ዝግጅታችን እንለፍ። በወዲያኛው ሳምንት ፋሲካ ሲከበር በዋሽንግተን ዲሲ እና በአካባቢዋ ያሉ ኢትዮጵያውያን ለበዓሉ እንዴት እንደሚዘጋጁ፣ ገበያው ምን እንደሚመስል እንዴት እንደሚያከብሩት ወደ ስካይላይን የገበያ መንደር ከባልደረቦቼ ጽዮን ግርማና ከሱራፌል ሽፈራው ጋር ብቅ ብለን ያየነውንና ያጠናቀርነውን ዘገባ ጀመር አድርገን በጊዜ ጥረት ምክንያት ለማቋረጥ እየተገደን እንደነበር ያስታውሳሉ። ወደ አባይ ገበያ ጎራ ብለን ባለቤትና ስራ አስኪያጁን የመቶ አለቃ ዮናስ አለማየሁን ወደ ናዝሬት ባልትናም ዘልቀን እዚያ ስራ ላይ ያለ ያገኘነውን ሙሉጌታ አለማየሁን አነጋግረን ነበር። እንዲያው የአጋጣሚ ሞክሼነት እንጂ ወንድማማችም አይመስሉኝም። ለማንኛውም ሁለቱም ያሉትን ሰምታችኋል። ዛሬ ደግሞ ከአባዩ የመቶ አለቃ ዮናስ ባለቤት ከወይዘሮ ጽጌ መንገሻ እንነሳና ወደ ሌሎቹን ዘልቃለን። ወይዘሮ ጽጌን ያገኘናት እርሷም ለበዓሉ እዚያው አባይ ውስጥ ጉድ ጉድ እያለች ነበር። የዘንድሮ በዓል እንግዲህ ያው እንደተለመደው ከዚህ በፊት እንደምናደርገው በደንብ ተዘጋጅተናል፣ እየጠበቅን ነው። የፋሲካን ሰሞን በዚህ ስትሰሩ ከሌላው ጊዜ ምንድን ነው የሚለየው? ሰው በሚጽሁበት ጊዜ በጣም ትንሽ ርጭ ይላል። ሁለቱም በጣም የቀዘቀዘ ይሆናል። ብዙ ሰው ይጾማል። ባህሉም ቀላል ነገር አይደለም። እኛም ተዘጋጅተን ነው የምንጠብቀው። በጥሬ ስጋውም በበጉም ሌላ እዚህ የሚሸጡ ዱለት፣ ክትፎ ሁሉም ነገር ተዘሬድ የሆነ ነው የምንጠብቀው። በዚህ ጊዜ ስራ ይበዛል። ከኢትዮጵያ ጋር ስታስተያዩ እዚህ ያለውን ሁኔታ ልዩነት አለው ተመሳሳይ ነው እንዴት ነው? ፋሲካ መቼም እንደ ኢትዮጵያ አይሆንም፣ ግን ቀላል አይደለም። ያንን ከዛ ከሌላ ሀገር መተን እዚህ ባህላችንን አስመስለን በደንብ አድርገን ማክበራችን ቀላል አይደለም። ሰው በደስታ ነው የሚቀበለው። በዓሉ ሲመጣ ግርግር ይኖራል፣ ኦርደር ይበዛል። ያ ሁሉ ግርግር በጣም ደስ ይላል። የበዓሉ እለት ጉዝጓዝ እንጎዘጉዛለን እዚሁ አዎ ፈንዲሻ ዳቦ፣ ምናምን ቆራርሰን ሲነግረን ነበር። ምታልቃ ዮናስ እዚህ በዓለም ያከብሩ ሰዎች አሉ። በቤተሰብ ደረጃ እየመጡ በግላቸውም እንደዚህ በየራሳቸው ያሉ ሰዎች የሚያከብሩ አሉ የሚያከብሩ አሉ ጉዝጓዙን ሲያዩ በጣም ደስ ይላቸዋል። እንደም አንዳንዱ ውስቲ ለቡና ይልውሰድ እያለ ወጭቅ አድርጎ ጉዝጓዟን ነው ይመስላል። እና ያያ ለእኛም ጭምር በጣም ያስደስተናል። እኛም ለሰው ፍቅር አለን። በሰው ነው ያደግ ነው የራሳችን ሰው ባይኖር ኖሮ ብዙ በውጪው ዜጋ ወይንም በሌላው ተማምነን አይደለም። የተወሰነ ነጮች እየመጡ ይበሉልናል እንጂ የራሳችን ሰዎች ናቸው እና በራሳችን ሰዎች ነው የምናድገው። እኛም ደግሞ አገልግሎት ስንሰጥ በጥሩ ቅንነት፣ በጥሩ ጥሩ ነገር በማቅረብ ባሉ እንዴት ነው የምታገኙት? አሁን እናንተ ሁለታችሁም እዚህ ነው ያላችሁት። ቤተሰብ እንዴት ነው በዓሉን ነው የሚያከብረው? እኛ በዓል እዚህ ነው የምናከብረው ማለት እንችላለን። ሰውን ካስተናገርን በኋላ ወደ ማታ አካባቢ ዶሮ ሰራለሁኝ። እዚህ አካባቢ የሚውሉ አብረው ነው የሚያከብሩ ሰዎች አሉ። ቁጭ ብለን ልክ እንደ ቤታችን በዓሉ እናከብረዋለን። እና ስራ ቦታችንም ነው ቤታችንም ነው በዓሉንም እንደዛ እናከብራለን። መልካም በዓል! መልካም በዓል! እናንተም እንኳን አደረሳችሁ። ለሁሉም ሰው መልካም በዓል ይሆንለት ከአባይ ወጥተን አንድ ሁለት ሌሎች የኢትዮጵያውያንና ኤርትራውያን ንግድ ቤቶችን ደጆች እጆች ተሻገርን እና ሸዋ ገባን። ሸዋ ባልትና ባለቤቱና ስራ አስኪያጁ አቶ ዮሐንስ ወልድ አረጋይ ስራ በዝቶበታል። ከነጅ ጓንቱ ወጣ እና አነጋገረን። አሁን የመጣችሁት ሸዋ ባልትና ነው የምንሰራው በሞላ ከኢትዮጵያ የሚመጡ እቃዎች እና በተለይ የአሚሽ ፕሮዳክት እንይዛለን። ማንኛውም ሰው የማይዘው ነገር ነው። ከአሚሽ እቃዎች አብዛኛው ናቹራል እና ኦርጋኒክ ነገሮች ናቸው። ማውሮች አሉ፣ ተልባው አዎት፣ አለ። የተለያየ ፕሮዳክት ነው። ከባህል ስጋ ዶሮ እንሸጣለን፣ የክትፎ ስጋ እንሸጣለን። ከአሚሽ ራሱ የምናመጣቸው እቃዎች አሉ። ዶሮቹ ከዛ ነው የምናመጣው። እንቁላሉ ኦርጋኒክ ሀንድረድ ፐርሰንት፣ በተፈጥሮ ነው እነሱ እንትን የሚሉት ሙሉ ዶሮ ሙሉ ዶሮ፣ አበሻው ካልገነጣጠለ ለፋሲካ በተለይ ደስ አይለውም። ያው ባህላችን ነው። እኛ ስጋ ዛሬ ነው ያስገባነው፣ ዘግተን ነበር ለሁለቱ። ልክ በሀገራችን ባህል መሰረት በጾም እኔም ስጋ አልሸጥም። እንግዲህ ያስገባነውን የበሬ ስጋ፣ የበግ ስጋ እና የዶሮ ስጋ፣ ሙሉ ዶሮ አስገብተናል። በጉንም እዛ ታርዶ ይመጣል። ብልቱን ማውጣው እኔ እራሴ ብልቱን አውጥቼ በአበሻ ስታይል፣ በእኛ ሀገር ስታይል ቅልጥሙን፣ ጎድኑን፣ ደንደሱን ሁሉንም እና ስጋውን ለብቻ አድርጌ ላዘዘው ሰው እዛ ገቡ ካለኝ የመዘገብኩበት በስማቸው በየተራቸው ሁሉም መጥተው ይወስዳሉ ማለት ነው። አድቨርታይዝ የማደርገው ሙሉ በግ ማዘዝ የምትፈልጉ ትእዛዝ መቀበል ጀምረናል። በሀገራችን ብልት አወጣት ቅልጥም መብላት ካማሮት ሸዋ ባልት ና ዘዙ ነው የሚለው። ቨርጂኒያ ከመግባቴ በፊት ኒውዮርክ ሬስቶራንት ነበር እና ከዚያ ኤክስፔሪንስ ተነስቼ እዛም ቁጭ ብዬ ለፈሰመሮች በሀገራችን ባህል መሰረት ነው ቅልጥሙ ወጥቶ አልጫው የሚሰራው፣ ድሎቱ የሚሰራው፣ ቀይ ወጡ የሚሰራ በሀገራችን ስታይል በተቻለኝ ወደፊት አሁንም ጥሩ ስራ ለመስራት እየሞከርኩ ነው ያለሁት። ለራሴ ኮሚኒቲ፣ ለራሴ ዜጎች ጥሩ ሰርቪስ ብሰጥ የኔ ሳትስፋክሽን ስለሚሰጠኝ ትልቁ ነገር ንጹህ ነገር ለኮሚኒቲው ለማቅረብ እሰራለሁ ማለት ነው። የእውነት እኛ እግዚአብሔር የሚመስገን ትልቅ ባህል ያለን ህዝቦች ነን። ከአፍሪካ እኔ አፍሪካ ውስጥ ኖር ያለው የእኛ አዲሱን አመት የምትወስድ ይሄ የጾሙንም ጊዜ ፋሲካን ብታዩ ገናውን ብታዩ የራሳችን የሆነ አከባበር ባህል አለ ኢትዮጵያውያን ስንባል እና እግዚአብሔር አሁንም ያብዛን ነው የምለው። በጣም ብዙ ህዝብ አለ እዚህ ዲኤምቪው አካባቢ። ይሄ ደግሞ የታወቀ ሾፒንግ ሴንተር ነው ስፔሻሊ ለቨርጂኒያ ህዝብ። አንሊሚትድ የሆነ ሰው ነው የሚመጣ ኦርደሩ በስቷል። በዛ ነው የምገምጠው። ኢትዮጵያኖች ማበጠቅላይ ማህበረሰቦች ስጋ ለመግዛት የኢትዮጵያኖች መደብር ይመርጣሉ የሚል ሰምታል። ብዙ ቦታ ሱፐር ማርኬቶች ውስጥ የተለያየ አይነት ስጋ አለ። እና ለምንድን ነው የኢትዮጵያኖች መደብር መርጦ መግዛት? በጣም ቆንጆ ጥያቄ። እኛ አንደኛ ይህን ስጋ የምናስመጣው የእውነት ለመናገር ውድ ነው። እኔ ቢሉን ባሳያቸው እራሳቸው ደነግጣላቸው። ታርዶ ወዲያው የሚመጣ ስጋ ነው ይሄ። ሌሊት ነው ታርዶ የሚመጡት። ፍሬሽ ነው አበሻ ስለሚያቅ ነው፣ እዚህ ድረስ መጥቶ ተሰልፎ ክትፎው ስጋ ሆነ የበግ ስጋ ሆነ የበሬ ስጋ የሚገዛው። ሌላው ፍሮዝን ወይ ከሳውዝ ነው ተጭ ነሚመጣ ፍሮዝን ነው በሞላ። ይሄ ግን ከዚህ ቶንድ ሀፍ ሀውርስ ድራይቭ ላይ ነው ያለ። በግስ ቦታው ሄደው የሚያሳርዱ ሰዎች አሉ አሉ ለምሳሌ መና ፋርም ብትሄዱ፣ እኔ ሄጃ አለ። በጉን ትመርጣለህ። ጋጣ ነገር ነው። ከዛ ልጆች አሉ፣ ስፓኒሾች ያመጣሉ። እዚ እያያቸው አያርዱልሃ። ወዲያው ገፎ ይሰጠዋል። ኦፍኮርስ ለምደዋል። አንተ እያያቸው እኮ ነው የሚባረክ። ማረት ትችላለህ። እዛ የሚሄደው ሰው እኔ ባርካለሁ ካለ ቢላውን ይሰጠዋል። በጣም እናመሰግናለን። ከሸዋ ወደ አዜብ ገበያ አቀናን። እዚያም ወይዘሮ አዜብን ራሷን በዓል መስላ ዘንጣ ሳይሆን ጉድ ጉድ ማለቷ እያስታወቀባት፣ ደግሞም ደንበኛም እያስተናገደች ያገኘናት 17 ዓመት አድርጌ ያለሁ በቢዝነስ ዓለም ያው 22 ዓመት አድርጌ አለሁ። እንግዲህ እግዚአብሔር በረዳኝ መጠን በጤና ህዝቤን ምግብ ያለው ማለት ነው፣ በንጽህና እስከ አሁን ይሄ ሁሉ አመት በጤና መመገብ ቀላል አይደለም። ለሰው ብዬ ሳይሆን ለእግዚአብሔር ብዬ ነው የምሰራው። ብዙ ደንበኞች አሉኝ። እኔም አገልግያቸው አለሁ በንጽህና፣ እነሱም አገልግለውኛል በድካማቸው። ጥሩ ነው። ህዝባችን መልካም ነው። በእውነት እንዴት ነው የዘንድሮው የትንሣኤ በዓል አከባበር? እንዴት ነው ገበያው? ሰው የሚሸምተው ደህና ነው። በእርግጥ እንደ ሮሮ አይደለም፣ ግን ደህና ነው። ያስገባችሁ፣ እኛ ያስገባን ቁርጥ፣ የክትፎ ስጋ፣ እንጀራው፣ ዶሮ፣ ቅቤ፣ በርበሬ አለ፣ ሁሉ እሱ አለ። ይኸው አሁን ስገዙ እንዳየዋቸው ዶሮ እንዳሉ አንዳንዱ? የተሰራ ዶሮ ይወስዳል። እኔ እሰራለሁ እየሰራ ሆነው እንደዚህ መስያለሁ ይወስዳሉ። አንዳንዶቹ ደግሞ እንደዚህ ይወስዳሉ፣ ድፉን ወስደው ራሳቸው ይገናጣጥላሉ እና በቃ የተሰራ ዶሮ አለ። ሁሉ ነገር አለ። ዝልዝል ወጥ፣ በርበሬው፣ ቅቤው፣ አይቡ እንደምታዩት አለ። ቅቤ ከሀገር ቤት ይመጣል። የተነጠረ ነው የሚመጣው። ለጸጉር ብቻ ሳይነጠር ይመጣል። የሚበላ ተነጥሮ ነው የሚመጣ። አይ ብዙ እንሰራለን። ሁሉ ነገር አለ። መከለሻው ሁሉ ነገር፣ ሁሉ ከሀገር ቤት ነው የሚመጣ እኔ ያው ሰራለሁ። ድሮም ኃይለኛ ቢዚ ያለ ሰርቻለሁ ብዬ ቤት ያህል ሄድን ወለይ ሆኖ ለሚመጣ ሰውም እስከ ፎር በእኛ ማለት ከምሽቱ እስከ አራት ሰዓት ሰራለሁ ማለት ነው። በአማርኛ ስለሆነ ነው እንትን ንግግሩ አንዳንድ ላይ ነው እንዲሆን ሰዓቱ ብዬ እንደዚያ ያልኩት። ከዛ ደሞ ከቤተሰብ ጋር ሆነን ደመቅ አርገን እናውለዋለን። ምንድም የምታስተላልፍ መልክት ለዚህ ትንሣኤ በዓል የሚያስተላልፈው ክቡራን ካስተመሮቼ ማለት ነው ወንድሞቼ እህቶቼ የሚመገቡ ሁሉ የጤና የበረከት የቅድስና በቤታቸው ሁሉ ሰላም ጤና ይሆንላቸው። ሁሉም ልጆቻቸውም ደግሞ እንደኛ ባህላችን ጠብቀን ምንኖር ያለን ባህላቸው የሚጠብቁ የተባረኩ ይሁኑ። እኛ ለወለጆቻችን እንደሆነ እነሱም ያርጋቸው እንደሱ ነው። ሁሌ ላቸዋለሁ፣ ቤተሰቦቼ እድለኞች ናቸው ውስጥ አሁን እንፈራቸዋለን ወልደን እያለን እላቸዋለሁ እና ይሄ ነው የሚመኘው ለህዝቤ ሁሉ ስጸልይም እንደዛ ነው ምለው ልጆቹ ይሄን የበሉ ሁሉ ይባረኩ እግዚአብሔር የሚፈሩ እግዚአብሔር የሚያከብሩ ይሆኑ ነው ምለው ይሄ ነው ምኒቴ ቸም ዚህ ሀገር ተባርከንበታል ትምህርትም እንጀራም ንፈልገን የመጣንበታለ ባህላችን ግን ቆንጆ ነው ና የእኛም ባህል እንዲይዙ ልጆቻችን ደስ ይለኛል መልካም በዓል መልካም የፋስጋ በዓል የደስታ የበረከት የጤና ጊዜ እንዲሆንላቸው አመትም እመኛለሁ። ለኮራን ደንበኞች እህቶቼ ወንድሞቼ ናቸው። በፍቅር መወዳቸው ተባረኩ። እናንተም እግዚአብሔር ይባርካቸው። እንደዚህ በቋንቋችን ተናግረን እንድንመሰጋገን ይሄን ያደረጋቸው። በየገባንበት ታዲያ ያገኘነውን ሸማችም ስንጠያየቅ ነበር። አሪፍ ነው፣ በጣም ቆንጆ። መጀመሪያ ምስል ማልበል ቆንጂት፣ ምን ያህል ጊዜ ሆነሽ? ወደ ሀያ አምስት አመት። ሀያ አምስት አመት መቼም ምንም ቢሆን አይረሳም። በዓል አይደለ ፋሲካ ሲመጣ ቅር የሚልሽ ኢትዮጵያ፣ ለመሆኑ ሚከፋሽ ምን አለ? ሽታ የወጥ ሲሰራ ሽታው አሁን የምትፈልገው ነገር ታገኛለሽ። አዎ፣ ብዙ ነገር ይገኛል። እዚህ ያው እዛ ጉድ ጉድ ጉድ፣ እሱ የለም እዚህ አለ። ግን እስናተስ ሴም ነው እዛ ውጪ ነው ጓሮ ነው ዶሮ ሲታረዱ ምኑ ምኑ ምኑ፣ የተለየ ብዙ ብዙ ነገር አለ። እዚህም አለ። ግን ሜቢ ራሴም ስለምሰራው ነው መሰለኝ። እንግዲህ ሜይ ቢ ሰው ይሰራልኝ ነው መስለኝ ምስ ማድረገው እንጨራ ለፋች ጋር አይደለም እሱን እናቴ ነው የማሰራው። ይኸው እሺ፣ ማን ልበል? ወንድሜ ኃይለ እየሱስ ለምንድን ወደዚህ እመጣለሁ ዛሬ? ለዓመት በዓል የሚሆን ነገር ለመግዛት። እንዴት ነው ዝግጅቱ? እንግዲህ የዓመት በዓሉን ዝግጅት ለማድረግ የዓመት በዓሉ የሚገዙ ነገሮችን አገኝበታለሁ ወዳልኩበት ቦታ ላይ ነው የመጣሁት። የት ነው ቦታ? ናዝሬት አሌክሳንደሪያ ውስጥ። የት ነው ናዝሬት? ገበያ የት ነው የምትኖረው? አሌክሳንደሪያ፣ እዚህ ሳውዘን ታወር ላይ ነው የምኖረው። ዝግጅቱ እንዴት ነው? ጥሩ ነው የበዓል አዎ። በእውነት በብዛት ኢትዮጵያውያን የሚኖሩበት ሕንፃ ስለሆነ እኔ ዝግጅቱ ከአሁኑ ተጀምሯል። በዓል መስሏል። በቃ አካባቢው በሙሉ በዓል ነው የሚመስለው። በሙሉ ሁሉም ያለው ሰው ኢትዮጵያዊ ስለሆነ አገር ቤት ያለው ድባብ እዚህ አለ ማለት ይቻላል ይችላል ቅቤው በጉ ሁሉም ነገር ዝግጁ ነው እንግዲህ ስጋና አሁን ስጋ ኦርደር አድርግ ያለው እዚህ ናዝሬት ገበያ ውስጥ እና ያው የበጉንም ደግሞ ከናዝሬት ገበያዎች የሚያከፋፍሉ ሰዎች አሉ እነሱ በነሱ በኩል ኦርደር አድርገውልኛል አሁን የቀረው ያው የእንጀራ ምናምኑ ነው። እሱን አሁን ኦልሬዲ ይዤ ወደ ቤት እሄዳለሁኝ ሁሉ ነገር የምፈልገውን ነገር በናዝሪክ ገበያ ውስጥ አገኛለሁኝ እዚህ ስካይ ላይን ላይ። እሺ፣ ምንድነው የምታስተላልፈው መልእክት ለበዓሉ? ኦኬ፣ እሺ፣ እኔ ለበዓል ለመላው የኢትዮጵያ ህዝብ ውድ ወገኖቼ መልካም በዓል እንዲሆንላቸው እንዲሁም አሜሪካ ውስጥ በየስቴቱ ላሉት ኢትዮጵያውያን እና በጣም ለምወዳቸው ውድ ጓደኞቼ የቀድሞ የኢትዮጵያ ባህር ኃይል አባላትን መልካም የፋሲካ በዓል እንዲሆንላቸው እመኛለሁኝ። እንግዲህ ለእናንተም በዓል መልካም በዓል ይሆንላችሁ። አመሰግናለሁ። እንዲሁም ለውድ ባለቤቴና ለአባቷ። ውድ ባለቤቴ ሰውነት አብይ ትባላለች። በጣም ለእነሱም መልካም በዓል እመኛለሁኝ። በመጀመሪያ ለመላ ኢትዮጵያ ሕዝብ እንኳን ለፋሲካ በዓል ያደረሳችሁ። በመቀጠል ለናዝሬት ከተማ ነዋሪዎች በተለይ በተለይ ለ09 ትንሿ እስራኤል ትንሿ እስራኤል ነው የምትባለው 09 ታሪካዊ ቀበሌ ናት። የራሷ መሳሪያ የራሷ ምን ሁሉ ነገር ነበራት ለማለት ለትንሿ አስራይ ትባላ ለዜሮ ውጤት ቀበሌ ነዋሪዎች ጠቅላላ እንኳን አደረሳችሁ። ከየት ነው እንኳን አደረሳችሁ ትላቸው ከሆነ አካባቢ ብቻ በያቸዋ። ለአሜሪካ ካልሻቸው ችግር ነው እኮ ለመሰለሽ 100 ብር፣ አሁን ለጓደኞቼ 100 ብር 50 ብር ልከላቸዋለሁ አለው። እዚህ መሆኔን ከሰሙ እንዴት ሚስኮል ታረግልናለህ ብለው ጭቅጭቅ ነው። ስለዚህ አሜሪካ ነው አትበይልኝ እና እንኳን አደረሳችሁ በይልኝ። መራዊት መራዊት ቢያድግልኝ፣ እንጀራ ቤት ነው። ምግብ ወዳለበት መሄድ ነው። ነገርኩ አጎቴ ጋር። አሁን አጎትሽ ጋር ነው። ያው በዓል ደስ የሚለው ከቤተሰብ ጋር ነው። እዛ ሰላም ነው። እቃጥማለሁ እናመሰግናለን። በዓል ምን ይመስላል? ጥሩ ነው እንጂ በአሜሪካ ውስጥማ በጣም ጥሩ ነዋ። ምን ይሆናል። የምጡት እዚህ ሁለት ዓመት ሊሆነኝ ነው። ሁለት ዓመት ሊሆነው ነው። አዎ እኔ ከኤርትራ ነው የመጣሁኝ። እሺ እንግዲህ በዓሉ ጥሩ ነው። አሜሪካ ውስጥ እንዴ ምን ይታጣል? ገንዘብ ከተገኘ ከተሰራ እንግዲህ ጥሩ ነው። እኔ ንግስቲ እባላለሁ። ወይዘሮ ንግስቲ ንግስቲ? አዎ። ማነው እዚህ ያሉት? እዚህ ያሉኝ ልጆች። ስንት ልጆች አሉት? ሶስት ልጆች አሉኝ። እዚህ ዋሽንግተን? አዎ። አይናፍቆት? ሀገር ይናፍቃል። በጣም እሄዳለሁ? ይሄዳሉመለስ ነው ውወይዘሮ ንግስቲ ይሆናል እንዴ ስደት እንደ አሜሪካ እንግዲህ። ለመሆኑ የበዓል አከባበር እንዴት ነው? ወይዘሮ ንግስቲም፣ ጥሩ ነው። እኔም እንግዲህ እንደ ሀገራችን ባህል ነው የምናከብረው፣ እንደዚህ ሀገር ሳይሆን እንደ ሀገራችን ባህል እናከብረው። ምን ያደርጋሉ? እንግዲህ ጾሙን ጾመናል፣ ስግደቱም እየሰገድ ነው። አሁን ደግሞ ለፍስክ የሚሆኑት ዶሮዎች እና በጎች እንገዛለን። ልጆቹ መቼም ደስተኛ ናቸው። እርስዎ በጣም በጣም በጣም በጣም ደስተኞች ናቸው። የት ቤተ ክርስቲያን ነው? እዚህ ሁሉም ጋር ሄዳለሁ። ኪዳነ ምሕረት ቤተ ክርስቲያን ሄዳለሁ። መድኃኔዓለም ቤተክርስቲያን ዲሲ ሄዳለሁ። በዚህ እና አሁን ዛሬ ምን እያደረጉ? እንግዲህ ስጋ፣ ፖፕኮርን፣ ሌላ ሌላ ለአውዳመት የሚሆኑ ነገሮችን እየገዛን እንደ አገር ቤት እንደ አገር እንደ ሀገርማ የሚጣፍጥ የለም። እንኳን አደረሳችሁ እንኳን አደረሰን። አብሮ እንግዲህ አገሮቻችንም ሰላም ይሆንልን የሚመጣው አመት እንግዲህ ተስፋ አደርጋለሁ። የአገሬ ሄድዬ በዓሉን ለማሳለፍ እፈልጋለሁ፣ እመኛለሁ። ጤና ይስጥልኝ እንደምንድን ነሽ? እግዚአብሔር ይመስገን። ማን ልበል ንገሪኝ እስኪ። ኤልሳቤጥ ግዛው አጎናፈር እባላለሁ። እንዴት ነው የዘንድሮ በዓል ኤልሳቤጥ? የዘንድሮው በዓል በጣም በጣም ደስ የሚል ነው። በጣም ደስ የሚል ነው። ከሀገራችን ብዙ የተለየም ነገር የለም። ያው አገር ስለሆነ ይናፍቃል እንጂ እዚህ በናዝሬት ገበያ ውስጥ ብዙ ነገሮች አሉ። እኛ ከከተማ ወጣ ብለን በጎችም ማሳርደን ቤታችን እናመጣለን። ዶሮ አለ፣ ዳቦ አለ፣ ጠጅ አለ፣ ጠላ አለ፣ ሁሉ ሙሉ ሁሉ ዝግጁ ነው። የት ነው የምትኖሪው ለመሆኑ? ቨርጂኒያ የዘንድሮ በዓል። አሁን ለምሳሌ እዚህ ስትመጪ ምን ምን ፈልገሽ ነው የመጣሽ? እዚህ የመጣሁት ዛሬ የሕማማት የጉልባን የሚበላበት ቀን ነው እና ለዛ ቡና ለማፍላት ከሰል፣ ቡና፣ እጣን ለመግዛት ነው የመጣሁት። በምንድን ነው የምትለየው ከሀገር ቤት ውጪ ራቅ ብለሽ መኖርሽ? እኔ እንደውም በመጀመሪያ እዚህ እንደመጣው ጊዜ አሜሪካን የሚባለው የት ነው ልፈልገው ብሎ ብዬ ነበረ። በምንም አልለየውም። ምክንያቱም ሁሉ ነገር እዚህ አለ። ሰው አለ፣ ፍቅር አለ፣ ህብረት አለ። ግን አገር ስለሆነች መቼም አገር ምን ጊዜም አትረሳም። አገር ነች እናት ሀገር እንጂ ምንም የጎደለ ነገር የለም። እግዚአብሔር አሜሪካን ላይ ወርቅ ይዝነብባት። ስቴዲየም ዙሪያ ላይ ሆቴል አለኝ። ከዛ አካባቢ ነው የመጣሁት። ያው ግን እዚህም ደግሞ ከዛ በበለጠ ብዙ ነገሮችን አሁን እኔም በሌላ ስቶሮች ውስጥ የማቀርባቸው ነገሮች አሉ። ቁሌት፣ አይብ፣ እርጎ በየስቶሮች አከፋፍላለሁ። ለዚህ ለበዓሉ ለበዓሉ እዚሁ ነው የምትሰሪው ወይስ ከኢትዮጵያ? ሰርተ ከቤቴ ቤቴ ሰርቼ እዚህ በትርፍ ሰዓቴ ስምንት ሰዓት ሰራለሁ ከሰኞ እስከ ቅዳሜ። በትርፍ ሰዓቴ ደግሞ ማታ ስገባ ቁሌት አይብና እርጎ ስቶሮች ውስጥ አከፋፍላለሁ። አሜሪካን ሀገር ኢትዮጵያ አስር ጊዜ ታስቦ አንዴ ነው የሚገዛው። አሜሪካን ሀገር ግን ገንዘብ ካለ የፈለገ ነገር መግዛትና የፈለገ መስራት ከተቻለ የፈለገ መሆን ይቻላል። የማይሰራ ሰው ግን አሜሪካን መምጣት የለበትም። በጣም ደስ የሚል ዝግጅት ነው። በጣም ደስ ይላል። በጣም እግዚአብሔር ይስጥልን። መልካም በዓል ይሁንልሽ ለሁላችንም። እሺ ለሁላችንም። የባሉ ዝግጅት ሞቅ ብሎ ሰንብቷል። በእርግጥ እንደ ኢትዮጵያ አይሆንም እንጂ ሁሉም ናቸው ይህንን የሚሉት ለባሉ ኢትዮጵያዊ ወደሚበዛበት ዋሽንግተን መጣሁ የሚለው የለንደኑን ነዋሪ እዚያው መንደር ውስጥ ድንገት አገኘ ነው። አገር ቤት ቢሆን ቄጤማ ወይ ሽታ ወይ የበቆዳ የሚል ምናምን እንሰማለን፣ በግም ምናምን እዚህ ምንም የለም። ሁሉም ወደ ስራ ነው የሚሮጠው። ለንደን፣ እንዴት ነው ይህ በዓል የሚከበረው? በጣም ደስ ይላል። እንግዲህ ብዙዎቻችን እንደው እንደ ኢትዮጵያ ነው የምናከብረው። አከብሮ ማለት እንችላለን። እዚህ ከመጣ በኋላ አሜሪካ የሚኖሩ ኢትዮጵያውያን ምንም አይነት ይሁን በዓል ሲያከብሩ አቃት ነው ያውቃል አይቻለሁ። የዘመለ ወጫ እዚህ ነበርክ? ነበርኩኛ መስቀል ነበር፣ ገና ነበር፣ ጥምቀት ነበር አይወቱ ሊወጣል አይወጣላ ደስ ይላል። የቤተክርስቲያኑ ማህበሩ፣ ሶሳይቲው እዚህ ብዙ። በሙስሊሞቹም በኩል እንደዚሁ የተለያዩ ማህበሮች አቸው። አረ በጣም ደስ ይላል ነው ብዙ ሳምቡሳ በልቼውላ አቃት። አይ ደስ ይላል። ምንድን ነው ያየሁት ከአውሮፓው ጋር ያየሁት ልዩነቱ ትንሹ ምንድን ነው፣ እኛ ብዙ ሰዓት አለ መሰለኝ አውሮፓ ውስጥ እና እንገናኛለን። ዓመት በዓሉ ደስ ይላል። አሁን ለዛሬ እንኳን ለፋሲካ በዓል ዛሬ የሚታረድበታል አሳርደው፣ ጊዜ ስለሌላቸው ነው። እኛ ግን ቅዳሜ ነው የምናሳርደው ህይወት የምናሳርድበት ቦታ አለ ማለት ለንደን ማለት ነው። ለንደን አዎ። ባይሆንም ገዝተ የሚሰራራውም ይዘጋጅበታል ደስ ይላል። እዚህ ግን ቀደም አሁን ዓመት ባሉ ሁሉ ዛሬ ወጥ ምናምን ይሸታል በየቤቱ ደም ብሎ ነው ትዕዛዝ የሚተላለፈው። አዎ፣ እሱ ነው። መልካሙ አበጋዝም የሚባላለ የካሳንቺስ ስጋ ቤት ዋሽንግተን ጋር በግ ለማስቆረጥ ያለው ወረፋ ገርሞኛል። ጋና ሳይደርስ እና የጊዜ መሰለኝ ከስራ ጋር ከኑሮ ጋር ይመስለኛል አፍኮርስ አው ደስ ይላል። አው ወይ ደስ ይላል። ለንደንማ የለም ማለት ህዝብ ብዛትም ስታዩ ትንሽ ነው። ከኢትዮጵያው ጋር ነው ምሎኝ አሁን ከኢትዮጵያው ጋር ነው ደስ ይለኛል። አሁን በዚህ ሰዓት የበግ ቆዳ ምናምን ሲል ደስ አይልም። ደስ ይላል እኮ ቄጤማ ምናምን ደስ ይላል። ኩበት ምናምን ኮባ ተሸክመን ምናምን ደስ ይላል። አገር ልብስ ለብሰው ምናምን በጣም ደስ ይላል። በጣም ደስ ይለኛል አረ በጣም ደስ ነው በጣም ደስ ይላል የዚህ ሀገር እንደዚህ የቤተሰብ ኑሮ እንጂ በአሁን አመት ባሉ ው ስጋው ሲገዙ ምን ሲሉ ደስ ይላል ጸጉሬንም ተቆረጥኩ ነገ ወረፋ ስለሌለኝ ባይነግሩ ይኖረው ነገ ወረፋ ሊይዝ ነበር ማለት ነው ስለዚህ ደስ ይላል እንግዲህ ለሁሉም እዚህ ሀገር ላለው ኢትዮጵያን ወንድሞቼ እህቶቼ ሙስሊሙም ክርስቲያኑም መልካም አመት በአል መልካሙን እመኝላቸዋል ሁላችንም ሀገራችን ገብተን ኑሯችን አገር ቢያደርግልን ደስ ይለናል። ሁሉ ነገር ተስተካክሎልን በጣም እናመሰግናለን። ለአንተ መንዲሁ መልካም። የስካይላይን የገበያ መንደር በበዓሉም ባዘቦቱም ውበቱና ሙቀቱ ድንቅ ነው። ከፊቱም ከጀርባውም ሌሎች ገጽታዎቹን ደግሞ በሌላ ዝግጅት እናስጎበኛቸዋለን። የአይፎን አምራች በሆነው በአሜሪካዊው አፕል ኩባንያና በአሜሪካ መንግስት መካከል ተካርሮ ስለሰነበተው ንትርክና ምናልባትም በሌሎች አጋጣሚዎች ሊቀጥል ስለሚችለው መፋጠጥ ንግግር ጀምረናል። በነገራችን ላይ በኩባንያውና በመንግስት በመንግሥት መካከል ትንቅንቅ ያለባቸው ሌሎች አስራ አንድ ጉዳዮች እንዳሉ ዩኤስኤ ቱዴይ የሚባለው ጋዜጣ በቅርቡ ዘግቦ ነበረ። የአሜሪካ መንግሥት የኤሌክትሮኒክስ መረጃ ማግኘት ፈልጋለሁ የሚልባቸው አስራ አንድ የፍርድ ቤት ትእዛዞችን ካሊፎርኒያ፣ ኒውዮርክ፣ ኢሊኖይ፣ ማሳቹሴትስና ኦሃዮ ጠቅላይ ግዛቶች ውስጥ አውጥቶ ነበር። የአፕል ነገረፈጅ ማርክ ዝዊሊንገር በጽሁፍ በሰጡት መልስ በተጠቀሱት አይፎኖችና አይፓዶች ላይ አፕል እንዲሰጥ የተጠየቀውን አገልግሎቶች አንዱንም እንደማይሰጥ አስታውቀዋል። ይህንን ንግግርና የመፋጠጥ አዝማሚያ ባለሙያዎች እንዲተቹበት ጠይቄ ያለሁ። በቅድሚያ የሲሊከን ቫሊው ኢንጂነር አቶ ተሻገር ተስፋዬ ያሉትን ላስደምጣችሁ እንግዲህ ከኮምፒውተሩ ዓለም ውስጥ እና በዛ ስራ ላይ ያለን ሰዎች አፕል የያዘውን አቋም ነው የምንደግፈው። ምክንያቱም እርግጥ አሁን ጨዋታው ምንድን ነው? አፕል ይህንን ኢንፎርሜሽን ከከፈተ የት ላይ ነው ገደቡ? የት ላይ ነው የሚቆመው? ምንስ ሌላ ነገር ስቱን ይባላል ይባላል ገባ እና እርግጥ ፕራይቨሲ በተለይ በአሜሪካ በጣም በጣም በጣም በጣም ትልቅ ትኩረት የሚሰጠው ነገር ነው። ምክንያቱም ፌደራል ጋቨርንመንቱ በጥርጠራም ይሆናል የሚጠይቀው ኮርት ኦርደር አምጥቶ ይሆናል ግን ምንድን ነው ዋናው፣ ይሄ ኢንፎርሜሽን ያው እርግጥ ነው ያው ፌደራል ቢሮ ኢንቨስቲጌሽን ኢንፎርሜሽኑን አገኝቶታል። ግን ሰርከምቬንትም ተደርጎም ቢሆን ባይሆንም ማንም አያውቅም። ግን የአፕል ፖዚሽን ኢዝ ኢምፖርታንት እና በተለይ ኢንዱስትሪን በሚመለከት ስትመለከት ጉግል፣ ፌስቡክ ሁሉም ታላልቅ ኮምፒውተር ካምፓኒዎች ያንን ኢንፎርሜሽን ለካስተመሮቻቸው መጠበቅ ኢምፖርታንት ነው ብለው ስለሚያምኑ ሁሉም አንድ ላይ የአፕልን ደግፈዋል። በዛ በሚመለከት አይ ቲንክ የአፕል አቋም ለእኔ ሞር በኢንተርኔት ላይ ከሚካሄደው እና በኢንፎርሜሽን ቴክኖሎጂ መሳሪያዎች እየተጠቀሙ ከሚካሄደው ጦርነት ጋር ተያይዞ ፌዴራል ምርመራ ቢሮው የሰዎችን ደህንነት ለመጠበቅ ነው የምፈልገው ይሄንን መረጃ መከፈት አለበት ብለዋል። በአንድ በኩል በሌላ በኩል ደግሞ ይሄ የግል ገመናን የመግለጥ ወይም ደግሞ የሰዎች ህይወት ውስጥ ያለመግባት የሚባል ከስነ ምግባር ጋር የተያያዘ ችግር አለ። ሁለቱ የሚጋጩ ነገሮች ናቸው እና የአፕልን አቋም ሲደግፉ በዓለም ዙሪያ ያሉ ለነገሩ ኤፍቢአይንም የሚደግፉ አሉ ግን የሚደግፉት እነዚህም የጦርነት ስጋቶች ባሉበት ሁኔታ እንዴት ነው ማቆምና መቆጣጠር የሚቻለው? እንዴት ነው መጋፈጥ የሚቻለው እነዛን ስጋቶች? ታዲያ ምን መሰለ ባላንስ ነገር ነው። ምክንያቱም ምንድን ነው አሁን ለምሳሌ አንዳንድ ሀገሮች አሁን ለምሳሌ ቻይና ራሱ መቼ ነው የዛሬ ሰባት ዓመት ስምንት ዓመት ማይክሮሶፍት ትልቅ ፕሮጀክት አሸንፈው ቻይና ውስጥ ዴፕሎይ ለማድረግ ፈልገው ሶፍትዌራቸውን ሶርስ ኮዱን ዊች የሰሩትን የዊንዶውስ ኦፕሬቲንግ ሲስተም ኮዱ ማየት አለብን፣ ለምሳሌ ብለው ጠየቁ። ለምን ግን በዚህ ያደረጉት እንደት የማይጠብቁት ነገር እዛ ውስጥ እንዳለ ወይም ከነሱ ላይ መረጃ የሚሰብስብ ነገር እንዳለ ለማየት ብለ ሆነ። አሁን ውዝግብ ተፈጥሮ ነበር በሱ ጉዳይ ላይ እና እንዴት ነው እርግጥ እዚህ ሀገር የሰው መብትና ኢንፎርሜሽን በጣም በጣም በጣም ከበሬታ እናንትን ይፈጠዋል። ግን ሌላ ሌላ መሳሪያዎች እና ሌላ ሌላ ዘዴዎች አሉ። ለምሳሌ አሁን የስኖደን ኢንፎርሜሽን የሚያሳየው ምንድን ነው በሌላ ሌላ ዘዴዎች ኢንፎርሜሽኖች እንደሚሰበሰቡና የመረጃ ኦርጋናይዜሽኖቹ ኤፍ ቢ አይም ሆነ ሌሎቹ ተላልቆቹ በዘመናዊ መንገድ ያንን ኢንፎርሜሽን መሰብሰብ ይችላሉ፣ ኦልሬዲ እና በዛ በዛ ያለው ኤሪያ ላይ ሪሰርች አድርገው ሞር ካልተሰራ በስጠቀም አፕል። ምክንያቱም እንዳልኩት ነው ዛሬ አፕል ይህንን ነገር ለኤፍ ቢ አይ ተከፈተው ነገ የት ነው የሚያቆመው ነው እና ማቆሚያ ስለማይኖረው ያን እንደዛ ደግሞ ሲሆን ደግሞ ተጠቃሚው ሰው ደግሞ ሞር ኮንፊደንሱን ያጣል። ገባ እና አፕል ከፍቶ የሚሰጥ ከሆነ እርግጥ ነው እኔ የምደብቀው ነገር የለም እስከዚህ ድረስ 呃、嗯 ከፍቶ ቢታይ ባይታይ ለእኔ የሚጎዳኝ ነገር የለም፣ ግን ፐርሰፕሽኑ በጣም መጥፎ ይሆናል እና ለሱንም ለመጠበቅ ብለው ነው አፕሎች አንከፍት የሚያሉት። እና ትክክል ነው፣ ወደዚህ አወዛጋቢ ነው። ወደፊትም በስፋት ሌሎችንም እንደዚሁ ባለሙያዎች ጨምረን በዚህ ላይ እንወያይበታለን አቶ ተሻገር። ምክንያቱም ይሄ በአንድ በኩል መንግስታት የዜጎቻቸውን ደህንነት የመጠበቅ የሀገሮችን ደህንነት የመጠበቅ የዓለምን ሰላምና ደህንነት የመጠበቅ ኃላፊነት አለባቸው። በሌላ በኩል ደግሞ ህገወጥ አድራጎት ላይ የተሰማሩና ጅምላ ግድያ ሊፈጽሙ የሚፈልጉ ወገኖች ደግሞ ለህግ አይገዙም፣ ለሞራል አይገዙም እና ኢንፎርሜሽን ቴክኖሎጂን እንደፈለጋቸው ሊጠቀሙ ይችላሉ። በሌላ በኩል ደግሞ እነዚህ ህግጋት አሉ እነዚህ የስነ ምግባርና የህግ መለኪያዎች አሉና እንዴት አድርገው አጣጥሞ መሄድ እንደሚቻል ምናልባት እንደ ኢትዮጵያ ላለው አገር ብዙ ትምህርት ሊሰጥ ይችላልና ሰፋ አድርገን እንመለስበታለን። ለመሆኑ ኤፍ ቢ አይስ ቢሆን መግባቱ ትክክል ነው ወይ አያስጠይቀውም? ただただただただただただただただ የሚለው ስለዚህ እርግጥ የሚያስፈልጉ ኢንፎርሜሽኖች መሰብሰብ ይኖርባቸዋል። ምክንያቱም የእነሱን ዓላማም ህዝቡን አደጋና ችግር ለመጠበቅ ነው። ኢንቴሊጀንስ እንትኑ የራሳቸው ዘዴዎች አላቸው። አሁን እንዴት እንደገቡበት አይነግሯቸውም። ላፍል ግን ዘዴ ያለው ማለት ነው። እና ሁልጊዜ ያው እንደምንለው ነው፣ እኛ ሶፍትዌር የሰው ልጅ እስከ ጻፈው ድረስ ሁልጊዜ ስህተት ይኖራል። እና እዛ ስህተቱን ያንን ኤክስፕሎይት አድርገህ ዘዴ ያገኝተ ልትገባበት የምትችል መንገድ የሰው ልጅ እስከ ጻፈው ድረስ ይኖራል። ያንን ተጠቅሞ ነው ይባላል። ግን እርግጥ ነው ያም ደግሞ ገብቶ ማየት አለበት። ግን ሌላ ዘዴ ያገኙበት በሌላ ዘዴ ገብቶ ያገኘው ነው ማለት ነው። መግባቱ ራሱ ጥፋት አይሆንበትም ወይ ነው። ፍርድ ቤት ተይዞ ቢኬድ ይሄ ጉዳይ ፌዴራል ምርመራ ቢሮውን አያስጠይቀውም ወይ ነው። እንግዲህ ምናልባት እነሱ የትኛው ይበልጣል መጠየቁና መልስ መስጠቱ፣ መቀጣቱ ይበልጣል ወይስ የሚመጣውን ሸክም መያዙ ይበልጣል ከሚል ማመዛዘንም ሊሆን ይችላል። ንግግሩ ይቀጥላል። ሜሪላንድ የሚገኙትን የሶፍትዌር አዘጋጅ የሞባይል አፖች ሰሪና የዌብሳይቶች አናጺ የብሌን ኮርፕ ዋና ሥራ አስኪያጁን አቶ ሚካኤል እንዳለንም ቀደም ሲል ውዝግቡ እንደ ተጫረ አነጋግሬያቸው ነበር። ፕራይቬሲ ማለት ይሄ የግል ኢንፎርሜሽንን ለሌላ ሰው ሼር አለማድረግ እዚህ ሀገር አሜሪካን ሀገር ውስጥ ለምሳሌ እስፔሻሊ ማንም የማንንም ኢንፎርሜሽን ሊያይ አይችልም የሚል የግል መረጃ ማንም ሰው ሊያይ አይችልም የሚል ህግ አለ መጽሐፉ ላይ ኮንስቲቱሽኑ ላይ እና ምንድን ነው ህጉ የሚለው ይሄ አራተኛ አመንድመንት የሚሉት አለ መንግስት ሄዶ ዳኛ ጋር ዳኛን አሳምኖ የዚህን ሰውዬ መረጃ ማግኘት አለብኝ ምክንያቱ ለዚህ ነው ብሎ ዳኛውን አሳምኖ ብቻ ነው የግል ዴታ የግል መረጃ ማየት መረጃዎችን መረጃ የሚያገኘው ኦር ማየት የሚችለው ግን ምን ሆነ? ከናይን ኢለቨን በኋላ በሁለት ሺህ አመተ ምህረት ላይ የሆነው የኒውዮርክ ጥቃቱ፣ ዋሽንግተን የሽብር ጥቃት ወዲህ ማለት ነው። ከዛ ጥቃት በኋላ ምንድን ነው የሆነው? መንግስት ህዝቤን መጠበቅ አለብኝ ብሎ ለምሳሌ ስልክ ሰው ሲያወራ ስልኩን መቅዳት፣ ማን ከማን ጋር እንዳወራ እንደዚህ አይነት መረጃ መሰብሰብ ጀመረ። አሁን እንግዲህ ለአሁኑ ሰሞን ዜና ብንመጣ ምንድን ነው የሆነው? ልክ አንተ ልክ እንዳልከው አፕል ጥቃቱን ያደረጉት ሰዎች ይጠቀሙት የነበረው ስልክ ነበረ እና ውስጡ ስልክ ውስጥ ምን እንዳለ ግን ማየት አይቻልም። አፕል የፕራይቬሲ ኢሹን ስለሆነ እዛ ስልክ ላይ ያለውን እዛ ስልክ ላይ ያለውን መረጃ ማንም ሰው ሊያገኝ አይችልም ያለ ፒን ኮድ። አሁን እንግዲህ ፍርድ ቤት ሄደው ከፍርድ ቤት የዳኛ ትእዛዝ አምጥተው ለአፕል ሲሰጡ በህገ መንግስቱ መሰረት ማለት ነው። በአራት ማሻሻያ መሰረት አዎ፣ ህገ መንግስቱ ያስገድዳል። ካምፓኒዎች እዚህ ሀገር ሲሰሩ በህገ መንግስቱ አኳያ ነው የሚሄዱትና እምቢ ማለት አይችልም አፕል። እኔ አንደርስታንድ ባረገውም ለምን እምቢ እንደሚሉ። አዎ ይችላሉ ወይ እምቢ እያሉ መቆየት? አዎ ያው እንግዲህ እዚህ ሀገር ጥሩነቱ አፕል ካውንተር ክሌም የሚባል ነገር አለ። ሊከስ ይችላል መንግስትን፣ እንደዚህ ማድረግ አትችልም ብሎ ግን በመጨረሻ ያው፣ ጊዜ ሊፈጅ ይችላል እንጂ በመጨረሻ የሚገባኝ ነገር ምንድን ነው? ይሄ አራተኛው በህገ መንግስቱ ላይ ያለው ማሻሻያ እስከዛሬ ላለፉት ሁለት መቶ አመቶች ሲጠቀሙበት የነበረ ነገር ነው። ስለዚህ ዳኛ አምኖ ዳኛ ትእዛዝ ካሳለፈ ድርጅቶች መከተል አለባቸው። የዚህ ሀገር ሲስተሙ እንደሱ ነው የሚሰራው። ለነገሩ ይሄ እንኳን የህግ ጉዳይ ነው፣ ከኢንፎርሜሽን ቴክኖሎጂ ጋር የተያያዘ አይደለም። ይሄ ጥያቄ መንግስት ትእዛዙን ያወጣው በወረዳ ደረጃ ካለ ፍርድ ቤት ነው፣ ከአንደኛ ደረጃ ፍርድ ቤት ነው ያወጣው። ይሄ ነገር አፕል እንደተቃወመ ቢቆይ ወደሚቀጥለው ደረጃ የማደግና እስከ ጠቅላይ ፍርድ ቤት ድረስ የመሄድ እድል ይኖረዋል ወይስ ደግሞ አሁን ዳኛው የሰጠው ትእዛዝ ነው ተፈጻሚ መሆን ያለበት? በእናንተ ኩባንያ ብታዩትና እንደዚህ አይነት ሁኔታ ባያጋጥማችሁ አዎ፣ አይ ኖ ይሄዳል እንጂ ጥሩነቱ የ የአፕል ኩባንያ የራሳቸው አቅም አላቸው። ስለዚህ የእነሱ ሎየሮች ይሄን ነገር የሚችሉትን ያህል ይገፉታል እና እስከ ከፍተኛው ፍርድ ቤት ይሄዳል። ለምንድን ነው ይሄ አስፈላጊ የሆነው ምንድን ነው? ለመጀመሪያ ጊዜ ነው ኩባንያዎች እንደዚህ የሚገደዱት። ከዚህ በፊት አዶ ነው። ምን ያህል አድማጮች ሰምተው እንደሆነ ግን ኤድዋርድ ስኖደን የሚባል አንድ ሰራተኛ ከዚህ በፊት ዩናይትድ ስቴትስ የደህንነቱ መስሪያ ቤት ተቀጣሪ የነበረ ነው ተቀጣሪ የነበረ ከዛ መንግስትን መረጃዎቹ አውጥቶ ለፐብሊክ ያሳየ ነው። እና ከዛ በፊት አየህ፣ ማንም ሰው ምንም አይልም ነበር። አፕልም ዝም ብሎ ኢንፎርሜሽናችን ይሰጥ ነበር ለመንግስት። አሁን ግን ቢካዝ ኢንፎርሜሽኑ ስለወጣ ይሄ ለመጀመሪያ ጊዜ ነው ከዛ በኋላ መንግስት ኩባንያን አስገድዶ ኢንፎርሜሽን ለማግኘት ሲሞክር እና ጥሩ ነገር ነው ለሁሉ ሰው ጥሩ ነው ይሄ ነገር ሁሉ ሰው እዚህ ሀገር ማውራት መቻሉ ስለዚህ ነገር መነጋገሩ ህዝቡን እንዲነቃቃ ያደርገዋል። የትኛውን ኢንፎርሜሽን ስልኩ ላይ ማስቀመጥ ወይም የሚችል እና እንደ አለመቻሉ ስለዚህ የቱጋ ባውንደሪዎቹ እንዳሉ ለማወቅ ይረዳል ብዬ አስባለሁ። አቶ ሚካኤል፣ ይሄ በአሜሪካ መንግስትና በአፕል ኩባንያ መካከል የተነሳው ውዝግብ ሰውን እንዲሁ በሀሳብ በአስተሳሰብ ደረጃ አጣብቂኝ ውስጥ የሚከት ነው ለግል ፍርድ ማለት ነው አፕል መስጠት አለበት ወይስ መስጠት የለበትም መንግስት የሚጠይቀው ለህዝብ ለሀገር ደህንነት ሲባል ነው ይሄ ስራ መሰራት ያለበት ነው የሚለው አፕል ደግሞ የተገልጋዮችን ገመና ምስጢራቸውን መጠበቅ አለብኝ እንደውም እነዚህን ምስጢሮች ባጋለጥ ለበለጠ አደጋ ነው የሚጋብዘው የሚል ሀሳብ ነው ያለውና ትልቅ አጣብቂኝ ነው ለተመልካች እርስዎ እንደ ባለሙያ ሲመለከቱት ወደ የትኛው ወገን ያዘማሉ አው፣ ልክ ነው። እኔ የአፕል ኩባንያ አቋም ይገባኛል። ግን መንግስት ደግሞ የሚጠይቀው ሁሉን ስልክ ክፈት አይደለም። እሱ መጀመሪያ የነበራቸው ጥያቄዎች እሱ ነበረ። የመንግስት መርማሪ ኮሚቴው እሱ ነበር የፈለገው ሁሉን ስልኮች መድረስ እንዲቻል፣ በድብቅ ማየት እንዲቻል፣ መሽለክ እንዲቻል እድል ይፈጠር ነው። ንድፉን ስሩት ነው። አዎ፣ መግቢያ ስጡን፣ የኋላ ቁልፍ ስጡን። እኛ የፈለግነው ስልኩ ውስጥ ከፍተን መግባት እንድንችል ነበር። አፕል ኩባንያ ትልቅ ክሬዲት ይገባዋል፣ በዚህ እምቢ አለ ስለዚህ ሳን በርነርዲኖ ለሆነው የጥቃት አኳያ ግን እኔ የመንግስትን ፖዚሽን ነው የምደግፈው። ምክንያቱ ለምንድን ነው መንግስት እየጠየቀ ያለው ይሄን ሁሉን ስልኮች ክፈት አይደለም። ከዚህ በኋላ እሱ አይደለም ጥያቄው፣ ይሄንን የእነዚህን ሰዎች ስልክ ብቻ ክፈት ነው እያለ ያለው እኛ የምንኖርበት ሶሳይቲ ውስጥ ለሁለት መቶ ሀያ ሶስት አመት አሜሪካን ሀገር ስትኖር በዚህ ደንብ ነው ዳኛ አምኖበት፣ ዳኛው ትእዛዝ እስካሳለፈ ድረስ ኤንድ የአፕል ኩባንያ እድል አለው ነ ሊከስ ይችላል ካውንተር ክሌም ሊያደርግ ይችላል። እስከ ከፍተኛው ፍርድ ቤት ድረስ ከፍተኛው ፍርድ ቤት መጥቶ ክፈት ካለ አፕል መክፈት አለበት ብዬ አምናለሁ። እንዲህ አይነቱ ምክር በዚህች አገር ከህግ በላይ የሆነ ማንም የለም የሚል አቋም ያላቸው ወገኖች ደጋግመው በየመድረኩ የሚሉት ነው። አፕልስ ለዚህ ይገዛ ይሆን? ለዛሬ እዚህ ላይ ቆም እናድርግና ለቀሪው ክፍል በሳምንት ውስጥ እመለሳለሁ። አቶ ተሻገር ተስፋዬንና አቶ ሚካኤል እንዳለን አብዝቼ አመሰግናለሁ አሁን ባልደረባዬ ሱራፌል ሽፈራው ዲጄ ፋትሱ አንዲት እርሱ በእሱ አባባል ነው ጠዳ ያለች ያላትን ዘፈን ጋብዟችኋል እስከ ማጠቃለያው ቆምኩሟት

የማጠቃለያውን ዜና ላሰማችሁ። እንግሊዝ ውስጥ በማንቸስተር ዩናይትድ ስታዲየም ውስጥ የተገኘና የሚፈነዳ እንደሆነ የተጠረጠረ መሳሪያ በተሳካ ሁኔታ እንዲወገድ ተደርጓል ዛሬ ይሁን እንጂ መሳሪያው ፍጹም የእውነት ከመምሰሉ በስተቀር ቀድሞም የሚሰራ እንዳልነበረ የማንቸስተር ፖሊስ ገልጿል። መሳሪያው ከታየ በኋላ ማንቸስተር ዩናይትድ ከቦርንማውት ጋር ሊያደርገው የነበረው የፕሪምየር ሊጉ የፍጻሜ ግጥሚያ ሊጀመር 20 ደቂቃዎች ሲቀሩት ተመልካቹ 75600 ሰው የመያዝ አቅም ካለው ስታዲየም እንዲወጣ ተደርጓል። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ለዛሬ በዚሁ እንሰናበታችኋለን። ፕሮግራሙን የመራችልን ብርሃን ኃይሉ ነች። ጽዮን ግርማ ነኝ። ሶሎሞን አባተ ነኝ። በየስፍራው ባሉ ባልደረቦቻችን ስም ጤና ይስጥልን። በደናደሩ